ماهي رسب لا مهب رسب ما هذا رسب ከሌላው ዓለም በተለየ የራሷ የዘመን ስሌትና ቀመር ያላት ኢትዮጵያ አዲስ ዓመቷ ነገ ነው። የክረምቱ ዝናብ ቅዝቃዜ ከስሙ ፀሐይ የምትደምቅበት የምድር ልምላሜ ባደይ አበባ የሚደምቅበት ወር መስከረም። ከሀገር ርቀው የሚኖሩ ትውልደ ኢትዮጵያውያን የተለየ ባህል ካላቸው የሌሎች ሀገር ዜጎች ጋር ተጋብተው ልጆች ወልደው ይኖራሉ። በተለይ በዓላት ሲመጡ እንዴት ታከብሩታላችሁ? ስንል የጠየቅናት አውስትራሊያ ኒውካስትል የምትኖረው የሁለት ልጆች እናት የሆነችው ሊዲያ ያሲን ሁለቱንም አዲስ ዓመቶች በድምቀት እናከብራለን፣ ባለቤቴ የኢትዮጵያ ዓመት በዓሎችን በሚሆኑበት ጊዜ በጉጉት ቀኑን ይጠብቀዋል ስትል ትገልጻለች። አዲስ ዓመት ጥሩ ነው። እንግዲህ እየተዘገጃጀን ነው ያ ያው የተለመደውን ነገር እናደርጋለን አደርጋለሁ ብዬ አስባለሁ። ነው ምግቡ ምናምን ሰው ቡና። አሁን በእርግጥ ሎክዳውን ያለው ሰው ያው ሰው ምናምን አይጠራም፣ ግን ያው ፋሚሊ ተሰብስበን እኔ እና ልጆቼ ባሌ፣ በጥሩ ሁኔታ እናሳልፋለን ብዬ አስባለሁ። ሁለቱንም እናከብራለን ፎር ሹር። ላይክ ያው እዚህ ስለምኖር እነሱም ያው የእነሱን አመት በዓል ከእሱ ፋሚሊዎች ጋር ፍሬንድስ ጋር ምናምን ሆነን እናከብራለን ሶ የኔን አመት በዓል ምን እንደዛ ነው የምናከብረው አክቹዋሊ ከሱ ከፋሚሊዎች ጋር ፍሬንድስ ጋር ምናምን ያ እና በደንብ ያውቃል ስለ ኢትዮጵያ። እንደውም ከኔ በለጠ ያውቃል ብዬ ነው የማስበው። ይወዳል ሁሉን ነገር ለይ ነው ባህላችንን፣ ቡናውን፣ ሁሉን ነገር። ምንም የሚቀረው ነገር የለም። በጣም ይወዳል። ደስተኛ ነው። በጣም ኤክሳይትድ ነው የሚሆነው እንደውም አመት በዓል አካባቢ ሲደርስ ምናምን ደስ ነው የሚለው። በጣም ስለመላው የኢትዮጵያ ህዝብ እንኳን አደረሳችሁ ላለው ይ ነው። ሀገራችን ሰላም ያደርግልን። ቤተሰቦችን፣ ኢትዮጵያ ያሉትን፣ እዚህም ያሉትን ጓደኞቼን ምናምን እንኳን አደረሳችሁ ላለው። የሜልበርን ነዋሪ ሄለን ሚካኤል ባለቤቴ የውጭ ዜጋ ነው። ሁለት አዲስ አመት ነው የምናከብረው። ባለቤቴን የሆነውን በዓል ይወድልኛል፣ እኔም የእሱን እወድለታለሁ። የአዲስ ዓመትን ለማክበር ዝግጅቶች አድርገናል ስትል ትገልጻለች ሁለት አመት በዓል ነው የምናከብረው ባለቤቱ የውጭ ዜጋ ነው እና ያው እንግዲህ እሱም እንደ አበሻ ሁሉ ነገር ባህሌን ያከብራል ባህሌን ይወዳል እኔም የእሱን ባህል እና የእሱን አመት በዓልን አብረን ተሰባስበን እናከብራለን ማለት ነው በደስታ ያው ተከባብረን በስነስርዓት እሱ የሚያስደስተውን ከቤተሰቦቹ ጋር እኔም ከቤተሰቦቼ ጋር ተሰባስበን የሐበሻን በዓልም እናከብራለን ማለት ነው። ሄደን ገጠር በጋ ሳር ዘር መጣል ያው እሱ እንዲያም ዱለት ደስ ስለሚለው ያው ዱለትንም ምንም በይዘን መጥተናል። እንግዲህ ለቅዳሜ ሹሩ ግድ እያልን ነው ያው ቡናውን ይፈላል። የባህል አልባሳት እንለብሳለን፣ እሱም ይለብሳል እንደ ልጆቻችን ጋር ሆነን ስለዚህ፣ ላበቃኝ እግዚአብሔር በጣም አመሰግነዋለሁ። በተረፈ ደግሞ ለጓደኞች በሜልበርን ሁሉም በሚገኙ ሁሉ አበሾች፣ በአጠቃላይ የኢትዮጵያን አዲስ አመት እንኳን በሰላም በደስታ አደረሳችሁ እላለሁኝ። በተረፈ ደግሞ በሀገር ቤት በሚገኙ ሁሉም ቤተሰቦችን እንኳን ለእንቁጣጣሽ አደረሳችሁ። አዲሱ አመት የደስታ የሰላም፣ የበረከት ይሆንላችሁ ለኤስቢኤስ ሬዲዮ اليس ديسا فيكتوريا كابروني ويونجا لا ويونجا